ሆሮ ጉድሩ ወለጋ ዞን ጉድሩ ወረዳ ውስጥ ባለፈው ሰኞ ተካሄደ በተባለ የድሮን ጥቃት ስምንት ሰዎች ተገድለዋል ሲል የኦሮሞ ነጻነት ግንባር ተናግሯል። ከፌዴራል ከክልልና ከዞን ባለስልጣናት ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል በተመሳሳይ ዞን የአሙሩ ወረዳ አቦራ ከተማ ውስጥ ከትላንት በስቲያ ማክሰኞ አምስት ሰዎች ጸጥታ አስከባሪዎች በታጣቂዎች እንደተከተሉ እንደተገደሉ የከተማዋ ከንቲባ አስታውቋል። ናኮር መልካ ዝርዝሩን ይዛል። መንግስት አካሂዶታል የተባለው የሰኞ የድሮን ጥቃት የተፈጸመው በበሮ ሙሉ ወንጌል ቤተ ክርስቲያን ቅጥር ግቢ ውስጥ ካለ የበቆሎ ማሳ ላይ የደረሰውን ቡቃያ በመሰብሰብ ላይ እንደነበሩ ነው ሲሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠራ የጠየቁ የአካባቢው ነዋሪ ተናግረዋል። የቤተ ክርስቲያኑ የሆነ በቆሎ ሲሸለቅቁ ነበር። ስምንት ሰዎች በድሮን ተመተው ይሞቱት። አራት ሰዎች ደግሞ ቆስለው ኮምቦልቻ ከተማ ውስጥ በሚገኝ ጉድሩ ሆስፒታል እየታከሙ ነው። ስለ ሁኔታው ለማጣራት ወደ ኮምቦልቻ ሆስፒታል ደውዬ ነበር። የደወልኩላቸው ባለሙያ በዚህ ጉዳይ ሁለተኛ ወደ እርሳቸው እንዳልደውል ነግረውኝ ስልክ ዘግተዋል። በአካባቢው በመንግስት ኃይሎችና በኦሮሞ ነጻነት ጦር ሸማቂዎች መካከል የሚደረገው ግጭት በህብረተሰቡ ላይ ከፍተኛ ጉዳት ማድረስ መቀጠሉን እኒው ነዋሪ ተናግረዋል። እዚህ አካባቢ ጦርነት በተደጋጋሚ ነው የሚከሰተው። የመንግስት ወታደሮችም ጫካ ያሉትም ታጣቂዎች በዚህ ስለሚያልፉ ህዝቡ ላይ በርካታ ጉዳት ያደርሳሉ። እንዲህ በጅልማ ባይሆንም በየሳምንቱ ቢያንስ አንድ ሁለት ሰው ይሞታል። አንዳንዴ ጫካ ያሉ ታጣቂዎች የመንግስት ኃይሎችም በድሮን የሚሞቱበት ጊዜ አለም። ይህን ችግር በውይይት ካልሆነም በውጊያ መፍታት አይቻልም። የኦሮሞ ነጻነት ግንባር ኦነግ ሰሞኑን ባወጣው መግለጫ በጉድሮ ወረዳ ልዩ ስሙ በሮ በተባለ ስፍራ በብልጽግና የድሮን ጥቃት ታሳስ 15 አመሻሽ ላይ ስምንት ሰላማዊ ሰዎች ተገለዋል ብሎ ሌሎች ሁለት ሰዎች መቁሰላቸውንም በጽሁፍ አስፍሯል። ድርጊቱን እንደሚያወግዝ የገለጸው ኦነግ ሕዝቡ ዓለም አቀፍ ማህበረሰብና የሰብአዊ መብቶች ተቋማት ግፊት እንዲያደርጉ አሳስቧል። ምላሽና ማብራሪያ ለማግኘት ከዞኑ የአስተዳደርና ጸጥታ ጽሕፈት ቤት ኃላፊ አቶ አብዲሳ ቀና ከኦሮሚያ ክልል የጸጥታ ቢሮ ኃላፊ አራርሳ መርዳሳን በስልክ ያደረግናቸው ጥረቶች አልተሳኩም። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ሀይሉ አዱኛ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለምልልስ ኦነግ ሸኔ ሲሉ በሚጠሯቸው ታጣቂዎች ላይ መንግስት እርምጃ እንደሚወስድ፣ ኦነግ ከዚህ ቀደምም በተመሳሳይ ጉዳይ ላይ አውጥቶ በነበረው መግለጫ ዙሪያ ምላሽ ሰጥተው ነበር። በኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ዞኖች ንጹሀንን እየገደለ ያለው የሸኔ አሸባሪ ቡድን ነው። እኛ እንደ መንግስት ህዝቡን የመከላከል ዜጎችን የመከላከል ህገ መንግስታዊ ግዴታም ስላለብን ንጹሀንን ከአሸባሪ ቡድን የመከላከል ተግባር ነው እየፈጸምን ያለ ነው እንጂ ሽብር ቡድኑ ራሱ ገሎ ኢሰብአዊ የሆኑ ድርጊቶችን ፈጽሞ መንግስት ነው በሚለው ለአሸባሪው ቡድን ሽፋን ለመስጠት የወጣ መግለጫ ነው ማለት ነው ሸማቂው ቡድንም የመንግስቱን ውንጀላ አስተባብሎ በበኩሉ የመንግስት ኃይሎች እንጂ ሰላማዊ ሰዎችን እንደማያጠቃ ሲገልጽ ቆይቷል። ይህ በእንዲህ እንዳለ በዚያው ዞን አሙር ወረዳ ኦቦራ ከተማ ውስጥ ከትናንት በስቲያ ማክሰኞ ታጣቂዎች አምስት ጸጥታ አስከባሪዎችን መግደላቸውን የከተማይቱ ከንቲባ አቶ ለሜሳ ታደሰ ገልጸዋል። የአዱኛ ቡድን ኦነግ ሸኔ የሚባሉ ታጣቂዎች ናቸው። እነዚህን በጥበቃ ላይ ነበሩ የሚሊሻና ከልዩ ኃይል ወደ መደበኛ ፖሊስ የተቀላቀሉ አምስት ጸጥታ አስከባሪዎችን በአሳቻ ሰዓት ገብተው የገደሉት፣ ሌሎች ሁለት አባላት ደግሞ ቆስለው ለሕክምና ተልከዋል ብለዋል። ኦቦራ ከተማ አሁን መረጋጋቷንና ወደ መደበኛ እንቅስቃሴዋ መመለሷን ከንቲባው ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ